ለጀርመን ውጭ ጉዳይ ሚኒስትር በኢትዮጵያ የታየው ለውጥ በጣም ጥሩ ነው። ውጭ ጉዳይ ሚኒስትር ሃይኮማስ ባለፈው ግንቦት ኢትዮጵያን ሲጎበኙ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገር ፈልገው ነበረ። የጀርመን መንግስት በዚህ አጋጣሚ በኢትዮጵያ ለተወሰደው ለአዲሱ ተስፋ ሰጪ እርምጃ በይፋ ድጋፉን ማሳየት ይችል ነበረ። ሆኖም በወቅቱ ጠቅላይ ሚኒስትር አብይ በውጭ ሀገር ጉብኝት ላይ ስለነበሩ ማስ ከእርሳቸው ጋር አልተገናኙም። ያኔ ጠቅላይ ሚኒስትር true ስልጣን ከያዙ ልክ አንድ ወራቸው ቢሆንም በዚህ ጊዜ ውስጥ ብዙ ለውጦች ተካሂደው ነበር። የተናገሯቸውን በፍጥነት ተግባራዊ አድርገዋል። ይህም ሀገሪቱን በቅርብ የሚያውቁትን አስገርመዋል። አስቸኳይ ጊዜ አዋጁ ተነሳ፣ የፖለቲካ እስረኞች ተፈቱ፣ ለአመታት በጠላትነት ትታይ ከነበረችው ከኤርትራ ጋር የሰላም ስምምነት ላይ ደረሱ። ጉንተር ኖክ የጀርመን መራሂተ መንግስት የአንጌላ ሜርክል የአፍሪቃ ጉዳዮች ተጠሪ ናቸው። ለዶይቼ ቬለ በሰጡ የሰጡት ቃለ ምልልስ ለውጡን አድንቀዋል አዲሱ የኢትዮጵያ ጠቅላይ ሚኒስትር ሁሉንም የሚያስገረሙና እያከታተሉም በጎ እርምጃዎችን የወሰዱ ሰው ናቸው በእኔ እምነት የጀርመን የልማት ተራድኦ ሚኒስቴርና የጀርመን መንግስት ሁላችንም በኢትዮጵያ ሁኔታዎች ሁሉ ወደ በጎ እየተቀየሩ መሆናቸው አስደስቶናል የጀርመን መንግስት ስለ ኢትዮጵያ አሁንም ይፋ መግለጫ ከመስጠት ይቆጠባል። ከጥቂት ቀናት በፊት የጀርመን የውጭ ጉዳይ ሚኒስትር ባወጣው አጭር መግለጫ ኢትዮጵያ ከኤርትራ ጋር ስምምነት ላይ መድረሷን ተስፋ ሰጪ ብሎታል በአስር ሺዎች የሚቆጠሩ ሰዎችን ህይወት ያጠፋውና በመቶ ሺዎች የሚቆጠሩ ሰዎችን ያሰደደው ግጭት አሁን በዘላቂነት ሊፈታ ይችላል ባይ ነው ዶክተር አብይ በመጀመሪያዎቹ የስልጣን ጊዜያት በመንግስታቸው ውስጥ ጎልተው መውጣታቸው አስቀድሞ ግልጽ አልነበረም ጠቅላይ ሚኒስትሩ በራሳቸው ፓርቲ በኢህአዴግ ውስጥ ሳይቀር ጠንካራ ተቃዋሚዎች ነበሯቸው ሰኔ 16 2010 ዓ ም ህዝቡ ለለውጥ እርምጃው ድጋፍ መጽሐፉን ለመግለጽ በአዲስ አበባ ባካሄደው ሰልፍ ላይ የሁለት ሰዎች ህይወት የጠፋበት የቦምብ ጥቃት መድረሱ ይህን ግልጽ አድርጎታል ጠቅላይ ሚኒስትር አብይ መፍትሔ ሊፈልጉላቸው የሚገቡ በርካታ ችግሮችም አሉ ከመካከላቸው በተለያዩ የሀገሪቱ ክፍሎች የሚካሄዱት የጎሳ ግጭቶች ይገኙበታል ከእነዚህ ውስጥ የተባበሩት መንግስታት ድርጅት እንዳለው 800 ሺህ ህዝብ ያፈናቀለው የደቡብ ኢትዮጵያ ግጭት አንዱ ነው ጀርመን በኢትዮጵያ ያ ጉዳይ ላይ በይፋ ቁጥብነት ብታሳይም ይህ ከኢትዮጵያ ጋር ለመስራት አትፈልግም ማለት አይደለም። ጉንተር ኖክ እንዳሉት በጀርመን እይታ ኢትዮጵያ ከአፍሪቃ ቀንድ እጅግ አስፈላጊ ከሆኑት ሀገራት አንዷ ናት። በጀርመን እይታ በጂኦ ፖለቲካ አንጻር የኢትዮጵያ ሚና በአፍሪቃ ቀንድ ከሌሎች የአፍሪቃ አካባቢዎች እጅግ አስፈላጊ ነው። የጀርመን የልማት ተራድኦ መስሪያ ቤትና የመንግስታዊው የልማት ድርጅት የጂአይዜድ ትኩረት ከሚሰጣቸው አገሮች አንዷ ኢትዮጵያ ናት። ጦርነት የሚካሄድባቸው ደቡብ ሱዳን እና ሶማሊያ ኢትዮጵያ አጠገብ ናቸው። ኢትዮጵያ በግጭት በሚታመሰው በዚህ አካባቢ ጸጥታ ለማስከበር ጥረት የምታ ርግ አገር ናት። ይሁንና ይህን እንቅስቃሴ በገዢው ፓርቲ በኢህአዴግ ላይ ከተወሰኑ አመታት ወዲህ በተካሄዱ ተቃውሞዎች ምክንያት እየቀነሰ ነበረ። በጀርመን የሳይንስና የፖለቲካ ጉዳዮች ጥናት ተቋም በምህፃሩ ኤስ ደብልዩ ፒ የኢትዮጵያ ጉዳዮች አዋቂ አኔተ ቬበር እንዲህ፣ እንዳሁኑ ሁኔታዎች መለወጣቸው ከቀጠለ ኢትዮጵያ በምስራቅ አፍሪቃ የሚኖራት ሚና እስካሁን ከነበረው ከፍ ሊል ይችላል ብለዋል። Es ist schon sehr wahrscheinlich, dass davon er ausgegangen የሰብአዊ መብቶች ይዞታና የፖለቲካው ሁኔታ ከተሻሻለ በሀገሪቱ መረጋጋት የመስፈኑ ግምት በጣም ያመዝናል። ሀገሪቱም ሙሉ በሙሉ ከቅርብ አመታት ወዲህ ስታደርገው እንደነበረው በሀገር ውስጥ የጸጥታ ጉዳዮች ላይ ብቻ ማተኮሯን ትታ በኢትዮጵያ የጎላ አካባቢያዊ ሚና ልትጫወት ትችላለች። ይህን በቅርብ ዓመታት በትክክል ስታደርግ አልነበረ። ኢትዮጵያና ጎረቤቷ ኤርትራ ከፍልሰት ፖለቲካ እይታ ጠቃሚ ናቸው። ኢትዮጵያ የአፍሪቃ ስደተኞች ወደ አውሮጳ ለመሻገር የሚተላለፉባት ሀገር ናት። ኤርትራውያን ከዓለማችን ስደተኞች አራተኛ ደረጃን ይይዛሉ። ከሚሰደዱባቸው ምክንያቶች አንዱና ዋነኛው የግዳጅ ብሔራዊ ውትድርናን መሸሽ ነው። ኤርትራ ብሔራዊ ውትድርናን ለመቀጠሏ ምክንያት የምታደርገው የጦርነት ስጋትን ነው። ይህ ከተቀየረ እንደ ኖክ ኤርትራውያን ወደ ሀገራቸው ሊመለሱ የሚችሉበት ሁኔታ ይኖራል። የጀርመን መንግስት ከኢትዮጵያ ጋር ትብብሩን የማጠናከር ስራ ጀምረዋል። ከዚህ ቀደሙ የኢትዮጵያ መንግስት ፈላጅ ቆራጭ ስለነበረና ሰብዓዊ መብት በመጣሱ የኢትዮጵያና የጀርመን ግንኙነት አወዛጋቢ ነበር። ዶክተር አብይ ባስተዋወቁት ተሀድሶ ምክንያት ይሄ ክርክር ጎልቶ ሊነሳ አይችልም። ከዚህ ሌላ ከኤርትራ ጋር በተፈጠረው ሰላም ኢትዮጵያ የአሰብን ወደብ መልሳ መጠቀም ስትጀምር የፖለቲካ ተሃድሶ በኢኮኖሚ ተሃድሶ ሲደገፍ መረጋጋት ሊመጣ ይችላል። ይህ ከሆነ የጀርመን ተቋማት ፍላጎት ያድርባቸዋል ብዬ አስባለሁ። ይህንንም ተቋማቱ በቦታው ተገኝተው መገምገም ይፈልጋሉ። ስለዚህ በመጪው ዳር የጀርመን የአፍሪቃ የንግድ ማህበር ኢትዮጵያን ይጎበኛል።